የኢትዮጵያ መንግስት በሀገሪቱ ውስጥ የሚገኙ ነጋዴዎች የቀን ገቢያቸው ተገምቶ ግብር እንዲከፍሉ የሚለውን ውሳኔ በቅርቡ ተግባራዊ ማድረግ ጀምሯል። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን መረጃ እንደሚያመለክተው የቀን ገቢ ግምት የሚደረገው የግብር ከፋዮችን የንግድ እንቅስቃሴ መሰረት ባደረገና በገቢ መርማሪዎች የሕሊና ዳኝነት ላይ ተመስርቶ እንደሆነ ይጠቅሳል። ይሁን እንጂ ይህ እርምጃ በሕብረተሰቡ ዘንድ ቁጣ መቀስቀሱ በማህበራዊ መገናኛ ዘዴዎች እየተገለጸ ይገኛል። በኦሮሚያ ክልል በሻሸመኔ፣ ጅማ፣ ወሊሶ፣ በቡሌ ሁራና በአምቦ ከተማዎች የሚገኙ ነጋዴዎች ተቃውሞ እያደረጉ እንደሚገኙ ዶችቬሌ ያነጋገራቸው የአይን ማኞች አረጋግጠዋል። ስማቸው እንዳይጠቀስ የጠየቁን የአምቦ ነዋሪ የከተማይቱን የዛሬ ውሎ እንዲህ ገልጾልናል። የትራንስፖርትም ሆነ የሱቆች አገልግሎት ከዛሬ ጠዋት ጀምሮ የለም። መንገድ ላይ ሰዎችን ስታይ ፊታቸውን ጨምድደው የሚሄዱበት ሁኔታ ነው ያለው። ይህም ሊሆን የቻለበት የቀን ገቢ ትመናን ተከትሎ የሚከፍሉት የግብር መጠን በባለ ሀብቶችና በነጋዴዎች ላይ በመጨመሩ ነው። ይህም ቁጣው ቀስቅሷል። የኦሮሚያ ክልል እና የፌዴራል ፖሊሶች ከተማውን ከላይ እስከታች ተቆጣጥሮ እንደሚገኙም አስረድተዋል። ሌላ የአምቦ ተወላጅ ነኝ ያሉን ግለሰብ በቡራዩ ከተማ በጫማ ንግድ ስራ ላይ እንደተሰማሩ ይናገራሉ። የአሁኑ የግምት ተመን ከአቅማችን በላይ ስለሆነ ስራውን ላቆም ነው ይላሉ። ጭማሪ ሲደረግ እኮ በቀን ገቢ በትክክል ታይቶ ቢገመት ችግር የለውም። ግን ያደረጉት ምንድን ነው? ለምሳሌ በቀን 50 ብር የማያስገባ 500 ብር ያስገባል ብለው ከገመቱ የቤት ኪራይ ከፍሎ ሌሎችም ወጪዎች ከፍሎ ግብሩን መክፈል በጣም ከባድ ነው። ይህ ትክክል አይደለም። አስኮ መናሪያ አካባቢ እንደሚገኙ ተናግሮ፣ ግን መናሪያ ውስጥ አንድም መኪና እንደማይገኝ ተናግረዋል። በወሊሶ ከተማ ተመሳሳይ ሁኔታ እንዳለ የሚያስረዱት ሌላ ግለሰብ ጠዋት ከእንቅልፌ የቀሰቀሰኝ የሰዎች ጨዋት ነበር ይላሉ። በወሊሶ ዛሬ ጠዋት የነበረውን ሁኔታ እንዲህ ያስረዳሉ። ከአዲስ አበባ ወደ ጅማ የሚያልፉ መኪናዎችን ወደ እነዚያ መኪናዎች ላይ ድንጋይ የመርወር ነገር ነበር እና ከተወሰነ ደቂቃ በኋላ የኦሮሚያ አድማ በታኝ ፖሊሶች መጡ። ሆኖም ግን ያው ትራንስፖርቱ እንትኑ ከሞላ ጎደል ተቋርጧል ማለት ቻለ። እኔም በእግሬ ነው ከተማ ድረስ የሄድኩት። የህዝባዊ ትራንስፖርት የለም። ከተማ ውስጥም የንግድ ቤቶች ሙሉ በሙሉ በሚባል ረጃ ደረጃ ተዘግተዋል። አሁን በአጋጣሚ ገና ወደ ቤት መግባቴ ነውና ከከተማ ወደ ቤት ለመምጣት የአንድ ብር ከሀምሳ ሳንቲም ኖርማል ጊዜ የምትከፍለውን ክፍያ ሰላሳ ብር ክፍዬ ነው ቤት የመጣው። የቀን ገቢ ግምት ከተደረገ በኋላ በተለያዩ የኦሮሚያ አካባቢ ያሉ ነጋዴዎች ቅሬታቸውን እንዳሰሙ የሚናገሩት የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ ይህንን ተከትሎ የክልሉ የገቢዎች ጽፈት ቤት ጉዳያቸው እየታየ ችግሮችም እየተፈቱ እንደሆነ ለዶይቼ ቬለ ተናግሯል። በዛሬ ዕለት በክልሉ ባሉ ከተሞች የሕዝብ ማመላለሻ እና የሱቅ አገልግሎቶች መቋረጥን በተመለከተ ደግሞ ተከታዩ ምላሽ ሰጥተዋል። ዛሬ ከዋት ጀምሮ በአምቦ በወሊሶ አሁን ወደ ከሰዓት አካባቢ ደግሞ ፊቼ ላይ ሱቅ የመዝጋት ሁኔታዎች ታይተዋል። የፖለቲካውም ሆነ የኢኮኖሚን ሁኔታ በቅርበት የሚከታተሉት የወሊሶ ነዋሪ በጉዳዩ ላይ መንግስት የግንዛቤ ማስጨበጫ ስራ አልሰራም ይላሉ። ያ ባልተሰራበት ሁኔታ ድንገት በዚህ አመት ተነስቶ ትናንት ሁለት ሺ ሶስት ሺ ብር ሲከፍል ነበረን ዛሬ አስራ አምስት ሺ ስልሳ ሺ ብር ክፍል ስትለው ሊፈጠር የሚችለው ነገር ነው። ይብሶት ነው። በክልሉ መንግስት በኩል የግንዛቤ ማስጨበጫ በሚገባ እንደተሰጠ የሚናገሩት አቶ አዲሱ አረጋ ነገር ግን ችግሮች ሊኖሩ እንደሚችሉ ጠቅሰዋል። ሲከፍሉ የነበሩ ነጋዴዎችን በጣም ዝቅተኛ የሆነ የግብር መጠን ይከፍሉ ስለነበረ የገቢ መጠናቸው ሳይንሳዊ በሆነ መንገድ የተገመተበት ሁኔታ ነው ያለው። እንግዲህ ይህ ሲሰራ በሰዎች ስለሚሰራ ሁሉ ነገር የተቧላ ያለቀ ፐርፌክሽን አለው ማለት አይቻልም። መንግስት ያደረገው የቀን ገቢ ግምት እንዴት እንደሚመለከቱት በዶች ቤሌ የፌስቡክ ደረገጽ ላይ ውይይት አካሄደን ነበር። አዜብቶላ የተባሉት ተከታታያችን፣ ገቢ መርማሪዎች እነማን ናቸው? ስርዓቱ የተዋቀረው በሌብነት ላይና በዘረኝነት ላይ ነው ሲሉ፣ ግርማ በቀለ ደግሞ ማንም በሰራው ስራ ከሚያገኘው ገቢ ግብር መክፈል አለበት፣ ፍታዊ ግብር ማስከፈል ደግሞ የመንግስት ኃላፊነት ነው ሲሉ አስተያየታቸውን ሰጥተዋል።